ጥያቄ 21 አስተግፊሩላህ አላህን ማህርታ እጠይቃለው፣ ማለት ትርጉሙ ምንድን ነው? መልስ፣ ይህ ማለት ባሪያው አላህ ኃጢአቱን እንዲሰርዝለትና ጥፋቱን እንዲሸፍንለት ጌታውን መማጸኑ ነው።